ኢየሩሳሌም ውስጥ በቤተ እስራኤላውያን የተቀሰቀሰው ተቃውሞ ወደ ዘር ጥላቻ ተቀይሮ ሕዝባዊ አመጽ ማስነሳቱ ተዘገበ ይላል የአሜሪካ ድምፁ ሮበርት በርገር ከኢየሩሳሌም የዘገበውን ይህንን ዘገባ መነሻ አድርጎ አዲሱ አበበ ወደ ኢየሩሳሌም ስልክ ደውሎ ከአንዲት የራዲዮ ጣቢያ ዋና አዘጋጅ ጋር ተወያይቷል። ቀጥሎ ይቀርባል። የአመፁ ዋና መነሻ በውትድርና ያገለገለ አንድ ቤተ እስራኤላዊ ምስክሮች እንደሚሉት በጥቁርነቱ ብቻ በነጭ ፖሊሶች ያለ አግባብ መደብደቡና ለእስር መዳረጉ ነው ባለፈው ሐሙስ ታዲያ ኢየሩሳሌም ውስጥ ምድር ቀውጢ ትሆናለች። በጥቁሮች ቤተ እስራኤላውያንና የእነርሱን ዓላማ በሚደግፉ እስራኤላውያን ትናንት እሁድ ደግሞ ቴል አቪቭ ውስጥ ተደርጎና ታይቶ በማያውቅ ሁኔታ አያሎን የሚባለው ትልቁ የቴል አቪቭ ጎዳና እስኪዘጋ ድረስ በሰልፈኛ ከተማዋ ተናወጠች። የዚህ ሁሉ ዋነኛ ምክንያት ምንድን ነው? ቤተ እስራኤላኑ ለምን ተቆጡ? ሰሎሞን ሽሞን የተሰኙት የመብት ተሟጋች እንደሚሉት ትዕግስታችን፣ አለቀ፣ ዘረኝነት ያብቃ ነው መልእክቱ በቃ ትዕግሥታችን አልቋል፣ ነው ሁላችንም የምንለው። ይህ ነገር በየጊዜውና በየቦታው እየተፈጸመ ነው። አሁን ግን ይብቃ። እኩልነት እንሻለን፣ ነፃነት እንፈልጋለን። ጸጋ ፋንታሁን መላኩ በሙያዋ ጋዜጠኛ ነች። ኢየሩሳሌም ውስጥ ቀድሞ የአማርኛና የትግርኛ ፕሮግራም ኃላፊ እንደነበረች ገልጻልኛለች። በአሁኑ ሰዓት ግን ከኃላፊነት ትታ በሙያው ላይ ብቻ በማትኮር ለዶክትሬት ዲግሪዋ እየሰራች ጋዜጠኝነቱንም አልተውኩም ብላኛለች። ጸጋን ለጊዜዋ አመስግኜ ለመሆኑ ምንድን ነው የዚህ ሁሉ መነሻ በሚል ነበር ወደ ውይይቱ የመራኋት። ምን ሆነ መሰለህ፣ አንድ በእስራኤል ሀገር ብሔራዊ ውትድርና ማገልገል ግዴታ ነው። እና አሁን አንድ የእኛ ልጅ ወታደር ነው። መለየው እንደለበሰ ወደ ቤቱ በሳይክል ሲሄድ ኢትዮጵያዊ የእኛ ልጅ ስትኝ ኢትዮጵያዊ ማለት ነው? አዎ ኢትዮጵያዊ ማለት ነው። ወደ ቤቱ ሲሄድ፣ ቤቱ አካባቢ ከሳይክል ወርዶ በእጁ እየገፋ በአንድ እጁ ደግሞ ስልክ ያወራል። አሁን ፖሊሱ ወደዛ ሄድ ምናምን ሲለው ምንድን ነው ነገሩ ብሎ ይጠይቀዋል። ሲጠይቀው ያን ፖሊስ እንዴት ልበልክ እንደገና አንዱ ጋር ተጨምረው ቅጥቅጥ አርገው ደበደቡት። ለምን ለምን ጠየቅክም ብለው አዎ፣ መለየው ለብሶ እኮ ነው ታውቃለህ። አሁን ይደበድቡታል። እሱ ይልቁን ይገርመሃለኝ ከዚህ ሀገር ከመጣ ሰባት አመቱ ነው። የሀያ አመት ልጅ ነው ገና ጥንካሬው አጠቃቸው ፊዚካሊ ግን ይገርማል። ወደ ኋላ እጁነን አስተኝተው መሬት ላይ ሊያስሩት ቢሉ ገለባብጧቸው ሄደ። ከዛም ሌሎች ሁለት ተጨመሩና አሁን ከዛ ነገሯ በቃ ፖሊስ ጣቢያ ወሰዱት። አሁን ፖሊስ ጣቢያ ወስዱና ምን ይላሉ? ስራችን አላሰራን ብሎ ደበደበን። አሁን እንደዛ በሚባልበት ጊዜ ስራችን አላሰራን አለ ብሎ ካልተባለ በእስራኤል ሀገር እስር ቤት ነው የምትገባው። እንግዲህ እነሱ እና እነሱ ናቸው እንግዲህ ብዙዎች ናቸው። እነሱ አራት ናቸው፣ ኋላም ሁለት ተጨመሩ። እሱ አንድ ብቻውን ነው። አሁን እንደዛ ሁን እያለ በአጋጣሚ ምን ይሆናል፣ እዛ አካባቢ ሲደበድቡት የህንጻው የመኖሪያ ቤት ያለው ካሜራ አንስቶታል። አሁን ያን ካሜራ ያነሳ ሴትየው ቤቷ ያንን ታወጣና ለወንድሙ ትሰጠዋለች፣ ለተደብዳቢው ወንድም። አዎ ነጭ ነች። ይሰጠውና እንዲህ እንዲህ የሆነውን ነገር ይሄ ነው ብላ ትሰጠዋለች። አሁን ያንን ያንን ቪዲዮ ካሜራ የተነሳውን አንድ የቻናል ፌመስ ቴሌቪዥን ጣቢያ ያለ አንደኛ ሪፖርተር ልጅ አለ ኢትዮጵያዊ፣ ለእሱ ይሰጠዋል። እነሱ በቴሌቪዥን ብሮድካስት ሆኖ ቀረባል። ያ ሲቀርብ ወዲያ አሁኑ ልጁ ደግሞ ሌሊት ላይ አሞታል የደበደቡትና አሞኛል ሲላቸው ሆስፒታል ይወስዱታል። ሆስፒታል ሲሄድልህ ደግሞ ከሆስፒታል ምን ያጋጥመዋል? እዛ ሆስፒታል ኢትዮጵያዊት ነርስ ታገኘዋለች። አሁን እኮ ስለ አንተ ፕሮግራም ሳይቆይች እኮ ነው በቴሌቪዥን የደበደቡን፣ ትለዋለች። ምንድን ነው በቪዲዮ እኮ ተቀርጿል፣ የደበደቡ ትለዋለች። እውነች ነው አዎ። ከዛ ታክሞ ወደ ጣቢያ ፖሊስ ጣቢያ ሆስፒታል፣ መልሰው ከሀያ አራት ሰዓት በላይ አስራ ማቆየት አትችልም። በፖሊስ ወደ ፍርድ ቤት ሄደ፣ ፍርድ ቤት ቀኑ እንዲያራዝመል ማድረግ አለበት። አሁን ጠዋቱን ፍርድ ትቆማለ የተባለ ይሄ በቴሌቪዥን ከቀረበ በኋላ የቪዲዮ ጠዋቱን ቤት ክንምትል ይሉታል። አሁን ይሄ ነገር ሲመጣል አሁን በየቦ ሌላ ቦታ የሚያጋጠማቸው ልጆች እንደዚህ በፖሊስ የተደበደቡ እዚህ የተወለዱ በሙሉ ሐሙስ በዋትሳፕ እና በፌስቡክ ተጻጽፈው ግልብጥ ብለው ኢየሩሳሌም ወጡ። ሰላማዊ ሰልፍ ሰልፍ አው። ከዛ ከፖሊስ ጋር ብጥብጥ። ከዛ በተጨማሪ ደግሞ ጠበቁ ጠበቁልና፣ ኦኬ ኢየሩሳሌም፣ ትላንትና ደግሞ ቴል አቪቭ፣ ትላንት እሑድ ቴል አቪቭ። ሀገር በሀገሪቱ ሆኖ የማያውቅ ነገር። ትልቅ ጎዳና አለ፣ አያሎን ይባላል። ቴል አቪቭ ትልቁ ጎዳና ተዘጋ። ይሄ ነው ነው ምልህ ያለው ነገር አሁን። ምን ምን ላይ ነው? በቃ በቴሌቪዥን ተነስቶ ነበረ ልጁ ሲደበደብ፣ ያ ለፍርድ ቤት ይቀርባል። ፖሊስስ ምን አለ? ተደብዳቢው ልጅ አዎ፣ ወዲያውኑማ የፖሊስ ጠቅላይ አዛዡ አዎ አባረራቸው። ሁለቱን ሁለቱን ፖሊሶች ደብዳቢዎቹን። እሺ አዎ። አሁን ያ ያ በቂ አይደለም። እነሱ ለፍርድ መቆሙና እስር ቤት መግባት አለባቸው። እንደገና ከአሁን በፊት ፖሊስ ደበደቡ የተባሉ ልጆች ፋይል የተከፈተባቸው አሉ በፖሊስ ምንም አሁን እንዳልኩ እንደዚህ አይነት ልጅ የደበደበን እንዳሉተኝ ይደበድቡና፣ ያወስዷቸውና ፖሊስ ጣቢያ እነሱ ደበደቡን ይላሉ። አሁን ይሄ ነገር ሁሉ መጣራት አለበት ተባለ። የፖሊሱ ጠቅላይ አዛዥ ይሄን ነገር እንደገና ፋይል እንዲከፈት አደርጋለሁ አለ። አሁን ሰልፍ እየተካሄደ ነው በአሁኑ ሰዓት ወይስ ቆሟል? ዛሬ የለም። ዛሬ ከፕራይም ሚኒስትሩ ጋራ ግንኙነት ነበር። እሺ፣ ከናፍሳኒያው ጋር ከጠቅላይ ሚኒስትሩ ጋራ ግንኙነት የሚያደርገው ዛሬ ወይም ያደረገው ማን ነው? ተወሰኑ ግሩፖች፣ ወጣቶች እና ልጁ ወታደሩ የተደበደበው አደረጉ ተገናኙ ወይስ ገና ነው? ተገናኝተው ተገናኝተዋል። ስለሱ የምታውቂው ነገር አለ እናንተ ወይም የዘገባችሁት አለ? አዎ ጠቅላይ ሚኒስትሩ እንዲህ አይነት ፖሊሶች በዙሪያችን መኖር የለባቸውም፣ እንደዚህ አይነት ሰዎች እናወጣለን፣ ቀጣለን። አንድም ሰው ህግ፣ ከህግ በላይ የለም። ይሄ ነው ጠቅላይ ሚኒስትሩ በኩል በናታንያው የተነገረው። ምናልባት እዛ ጠቅላይ ሚኒስትር ናታንያሁ ጋር ከሄዱት ሰዎች ወይም ከቲሙ የሆኑ ሰዎች ፈልገን እናናግራለን። ሰልፉ ላይስ ከፖሊስና ከተሰላፊው ጋር የተነሳ ግርግር፣ አመጽ፣ ድብደባ የመሳሰለ እስራት አለ? ሪፖርት አድርጋችኋል? አዎ ትናንትና ነበረ። ትናንትና ኢታላቪ ነገሩ የቁጣው ምናምን ስለመሆኑ ስላወቁ ፖሊሶቹ በጣም ነው የታገሱት። ወዲያውኑ መመሪያ የተሰጣቸው መልስ በትዕግስት እንዲጠብቁ ይሄም ደግሞ የፖሊስ ምንድን ነው አዛዡ እሱ መመሪያ ነው የሰጠው በትዕግስት ነው ነገር በእስራኤል ሀገር እየነገርኩ አራት አምስት ሰዓት የትልቁ ጎዳና ተዘግቶ አይታወቅም ሆነ አላውቅም። እኔ ያው ሁሉ ሲሆን በትዕግስት ዝም ብሎ ነው ያለው። ከቴል አቪቭ ሌላ ኢየሩሳሌም ውስጥ ነበር ሰልፎ ሰልፉ። ሐሙስ ዕለት ኢየሩሳሌም ነበር ሐሙስ፣ ትላንት ደግሞ ቴል አቪቭ፣ ትላንት ቴል አቪቭ እሚቀጥል ይመስልሻል ጸጋ? አዎ ሰልፎ አዎ፣ ይቀጥላል ነው። ግን ዋናው ትልቁ ነገር ምን አለ መሰለህ፣ ሰልሙ ብቻ ሳይሆን እንግዲህ በእስከ ሰልፉ በኋላ ምን መደረግ አለበት የሚለውን ይህን ሁኔታ በደንብ መነጋገር ያስፈልጋል። እኔ ያው ለምሳሌ ዛሬ ክነሴት ነበርኩኝ በዚህ ጉዳይ ሁሉ ተነጋገርን። ምክር ቤቱ ምን ምን አለ? ይሄ ቁጣው ቁጣው ምናምኑ ምናምኑ ያልፋል። ከዛ በኋላ ግን ፕራክቲካሊ ምን መደረግ አለበት? የኛው ከሌላው ዓለም ግላይ ለየት ያለ ነው። ለምን እኛ ያለው እዚህ ያለው ቤተ እስራኤሉ እጁ አገራችን ብለን የመጣ ነው የጁ ህብረተሰብ ፓርት ነን እኛ። ግን ይሄ የፖሊሱ ድብደባ እና የሚካሄደው የኃይል እርምጃ ከዘረኝነት ጋር የተያያዘ ነው የሚል ነገር ነው የምንሰማው። እንደዛ አይነት ስሜት ታይበታለች ያ ነው ስሜቱ፣ ያ ነው ስሜቱ። አዎ፣ እርግጠኛ ምክር ቤቱ በዚህ ላይ እርግጠኛ ነኝ ጠበቅ ያለ ውሳኔ ያሳለፈ ይሆናል። አዎ፣ በፖሊስ ግን በሌላ መልኩ ደግሞ ከዘረኛ አረቦች አረቦች አሉ አይደል? እዚህ የሳይዚ አረቦች፣ እነኚህ ሃይማኖት አክራሪዎች አሉ። ይሄ ነው እና ምንድነው ፖሊሶቹ የሚያደርጉት ይሄ ሀይልን መጠቀም ሁኔታ በደካማው ህብረተሰብና ከዘረኝነት የተነሳ ነው። ሌላ ምን አለ ብለህ ነው? እኔ ልጁን ኢንተርቪው አድርጌለታለሁ። እሺ ወደ ሰላሳ ደቂቃ ኢንተርቪው እና እሱ የሚለው ምንድን ነው? እኔ እየሄድኩኝ መጣና ወደዛ ሄዳለኛለ ምን ነገር መጣ ብያለ እኔ ምንድነው ሰው ሰባሰበ ብያለ። ምንድን ነው ስራው አለ መጥቷ ስልኬን ወሩሩ አነቀኝ አለ። እነሳይክል የደፍቶ እንዳያችሁት በቪዲዮ ካሜራ አለ። ይገርማል። ምስክር እሱ መኖሩ ማለትም ጥሩ ነገር ነው። ጸጋ ፋንታውን መላኩን በአድማጮች ስም አመሰግናለሁ። ነገ ደግሞ ተጨማሪ መረጃ ካላት ከሷም ከሌሎቹም ይዤ እመለሳለሁ።